ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ፣ ከጎን ህዚ ጋቢና ጎጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና የትኛውንም የሀገሪቱን ሕግ እንዳልጣሱና የታሰሩትም ይመሩታል የተባለውን ሰላማዊ ትግል በመንግስት ስጋት ስለፈጠረ ነው ሲል ኦሮሞ ፌዴራሊስት ኮንግረስ ፓርቲ ዛሬ መግለጫ ወጣ። ዶክተር መረራ መታሰሩ አግባብ አለመሆኑና በአስቸኳይ እንዲፈታልንም ጥያቄ ማቅረባችን ነው። የኦሮሞ ፌዴራላዊ ኮንግረስ ስራ አስፈጻሚ አባል አቶ ጥሩነህ ገምታ ናቸው። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ዛሬ የስድስት ካቢኔ ሹመት አጽድቋል። ጠቂ ሰዎች በማምጣት መሰረታዊ የፖሊሲ ለውጥ የሚያስፈልገው ችግሮች መፍታት አይቻልም። ሹመቱን አስመልክተው አስተያየት የሰጡት የአረናት ትግራይ ለዲሞክራሲያዊና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው። ባሳለፍነው ሳምንት ዓለም አቀፉ ኤች አይ ቪ ኤድስ ቀን ተከብሮ ነበር። ለሰዋ ፍለጋ ወደየከተማው እየተወረፉ ይመጡ ወጣት ሴቶች ናቸው በአብዛኛው በዚች ክፍላ ይመጡ እድሜያቸው ከአስራ ስምንት እስከ አስራ ሰባት ሀያ ስምንት እድሜ ክልል ያሉ ወጣት ልጆች ናቸው። የመቅደም ኢትዮጵያ ስራ አስኪያጅ አቶ መንግስቱ ዘመነን እንግዳችን አድርገናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻቸው የጋቢና ቪኦኤ አድማጮች አጠርላሉ ዜናዎች፣ ጽዮን ግርማ ተመልሼ መጥቻለሁ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና የትኛውንም የሀገሪቱን ህግ እንዳልጣሱና የታሰሩትም ይመሩታል በተባለው ሰላማዊ ትግል በመንግስት ላይ ስጋት ስለፈጠረ ነው ሲል ኦሮሞ ፌዴራሊስት ኮንግረስ ፓርቲ ዛሬ መግለጫ ወጣ። መንግስት በበኩሉ ዶክተር መረራ የታሰሩት በሽብርተኝነት ከተፈረጁ አካላት ጋር በመገናኘታቸው ነው የአስቸኳይ ጊዜ ንም ጥሰዋል በሚል እንደሆነ እየገለጸ ነው። አድማጮች የዚህን ዜና ዝርዝር ከዜና በኋላ በሚኖረን በክፍለ ጊዜ ይዘን እንመለሳለን። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ዛሬ የስድስት ካቢኔ ሹመትን ማጽደቁን ከአዲስ አበባ ደርሶናል። እንግዲህ ከዚሁ ጋር በተያያዘ በዛሬው ዕለት የተካሄደው የትግራይ ብሔራዊ ክልላዊ መንግስት ምክር ቤት የስድስት ካቢኔ ሹመትን አስመልክቶ የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ህዝብ ግንኙነት ኃላፊ የሰዎች መቀየር ለትግራይ ህዝብ ችግሮች የሚሰጠው መፍትሄ አይኖርም ብለውታል። አድማጮች የዚህንም ዜና ዝርዝር ከዜና በኋላ በሚኖረን ጊዜ እንመለስበታለን። ወደ ዓለም አቀፍ ዜና ስንሻገር በ1990 ዎቹ አመታት የጦር ወንጀል ፈጽመዋል ተብለው ዓለም አቀፉ ፍርድ ቤት በሄግ የተከሰሱት የቀድሞ የሰርቢያ ወታደራዊ ጦር አዛዥ ራትኮ ሚላዲች የውሳኔ ሀሳብ ለመስማት ዛሬ ሰኞ ችሎት እንደሚቀርቡ ተነግሯል። ሚላዲች ለደረሰው የጦር ወንጀል ተጠያቂ ሆነው በዓለም አቀፉ የወንጀል ፍርድ ቤት ከቀረቡ አራት አመታት ያለፈ ቢሆንም አቃቢያን ህግ ዛሬ በሚካሄደው የመፋረጃ ሀሳብ ላይ ተጨማሪ የእስራት ዘመን ይጠይቃሉ ተብሎ ተብሎ ይጠበቃል። የሰባ አራት አመቱ ምላዲች ቦዝኒያ ውስጥ እንደ አውሮፓውያን አቆጣጠር ከ1992 እስከ 1995 በተካሄደው ውዝግብ እጃቸውን እንደሌለበት አስተባብለው የጦር ወንጀልም ሆነ በሰው ልጆች ላይ ፈጽመዋል ተብሎ የቀረበባቸውን አስራ አንድ ክሶች ሀሰት ነው ብለውታል። በሶሪያ ሰሜናዊ ከተማ አሌፖ የሰባት ቀን የተኩስ አቁም ስምምነት እንዲደረግ የተባበሩት መንግስታት የጸጥታው ምክር ቤት ችሎት ዛሬ ሰኞ ጥሪ ማድረጉ ተሰማ። ወደ ስድስት አመት የተጠጋው የእርስ በርስ ጦርነት እስከ ተቀሰቀሰበት ድረስ ትልቋ የሶሪያ ከተማ የሆነችው አሌፖ በአሁኑ ወቅት የከተማይቱን ከሽምቅ ተዋጊዎች ለማስለቀቅ በሩሲያ የሚታገዙት የሶሪያ ወታደሮች ከፍተኛ የመልሶ ማጥቃት ጦርነት የሚያካሂዱባት ከተማ ሆናለች። የኢራንን የኒውክሌር የጦር መሳሪያ ውል የፈረሙት ሶስት የፈረሙት መንግስታት አገሮቻቸው ውስጥ ምንም አይነት ሁኔታ ቢፈጠር ስምምነቱን ማክበር እንዲቀጥሉ የቻይናና ና የኢራን ውጭ ጉዳይ ሚኒስትሮች አሳሰቡ። የሚኒስትሮቹ ማሳሰቢያ በዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ላይ ያነጣጠረ መስሏል። ለምን ቢባል ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት ይህን የፕሬዚዳንት ባራክ ኦባማ እጅ በትልቁ እንዳለበት ተብሎ የሚገመተው የኢራን ኒውክሌር ስምምነት የማይረባ ስምምነት ነውና እንደገና እፈትሸዋለሁ ማለታቸው ተሰምቷልና ነው። El ocho. ማናቸውም ወገኖች ግን ይህ የኢራንን የኒውክሌር ጦር መሳሪያ ስምምነት እናፈርሳለን ሲሉ አልተሰሙም። የኢራኑ የውጭ ጉዳይ ሚኒስቴር መሐመድ ጃቫድ በተናገሩት ቃልም ውሉን የፈረሙ ሀገሮች ሁሉ ስምምነቱን የመተግበር ኃላፊነት አለባቸው ብለዋል። የቻይናው አቻቸው ዋንግ ዪ ውሉ የሁሉም ፈራሚ ሀገሮች ስምምነት ብቻ ሳይሆን ስራ ላይ የማዋል ግዴታንም ይጨምራል ብለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችን አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አረጋው እና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ወደ መጀመሪያው ዝግጅታችን እናመራለን። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና የትኛውንም የሀገሪቱን ሕግ እንዳልጣሱና የታሰሩትም ይመሩታል በተባለው ሰላማዊ ትግል በመንግስት ላይ ስጋት ስለፈጠረ ነው ሲል የኦሮሞ ፌዴራሊስት ኮንግረስ ዛሬ መግለጫ ወጣ። መንግስት በበኩሉ ዶክተር መረራ የታሰሩት በሽብርተኝነት ከተፈረጁ አካላት ጋር በመገናኘታቸው የአስቸኳይ ጊዜ አዋጁን ጥሰዋል በሚል እንደሆነ እያስታወቀ ነው። ኦፌኮ መሪው በአስቸኳይ እንዲፈቱ በመግለጫው ጥሪ አቅርቧል። መለስካቸው አመሃ ከአዲስ አበባ ተከታዩን ዘገባ አድርሶናል። በኦሮሞ ፌዴራላዊ ኮንግሬስ ህዳር 24 ቀን 2009 ዓ ም በጽሑፍ የተሰራጨው መግለጫ የኦሮሞ ህዝብ በግፈኛ ገዢዎች የበደል ጽዋ መጋት ከጀመረ ጊዜ የቆየ ቢሆንም ለአፍታም ከትግሉ ያፈገፈገበት ጊዜ የለም ይላል። ለአያሌ አመታትም የመብት ትግሉን እንዳላቋረጠ በመዘርዘር በየጊዜው በዚህ ትግል ጉልህ ሚና ተጫውተዋል ያላቸውን የኦሮሞ ታጋዮችን ስምም ያስታውሳል። ዶክተር መረራ ጉዲናም ከነዚህ አንዱ መሆናቸውን በማስታወስ መላ ህይወቱን ለኢትዮጵያ ህዝብ በአጠቃላይና በተለይም ለኦሮሞ ህዝብ ሲታገልና ሲያታግል የቆየ እንደሆነ በመግለጽ የአውሮፓ ህብረትም ባለፈው ወር ወደ ብራስልስ ሲጠራቸው ይህንኑ በመገንዘብ በሀገሪቱ ውስጥ ያለውን ሁኔታ እንዲያስረዱ እንደነበረ ያስገነዝባል። የመግለጫውን ዓላማ በተመለከተም የኦፌኮ የስራ አስፈጻሚ አባል አቶ ጥሩነህ ገምታ ለቪኦኤ ይህንን ብለዋል። ዶክተር መረራ የአስቸኳይ ጊዜ አዋጅ ወይም ሌላ የሀገሪቱ ህግ የጣሰው ነገር አለመኖሩን እና በማንኛውም ቦታ ላይ ዶክተር መረራን የተጠረጠረበት ነገር ሁሉ መሰረተ ቢስ ውንጀላ መሆኑንና ዶክተር መረራ ይመሩ የነበረውን ህዝባዊ ሰላማዊ ህዝባዊ ትግልን ለማኮላሸት ወይም ለማቀዝቀዝ የታሰበ እንደነበረና ይሄም ዶክተር መረራ መታሰሩ አግባብ አለመሆኑና በአስቸኳይ እንዲፈታልንም ጥያቄ ማቅረባችን ነው። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ባለፈው ሳምንት መጨረሻ ላይ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ዶክተር መረራ ጉድና በቁጥጥር ስር የዋሉት የአስቸኳይ ጊዜ አዋጁን በመጣሳቸው እንደሆነ ገልጸዋል። በተለይም በኢትዮጵያ ፓርላማ በአሸባሪነት ከተፈረጁ በመገናኘትና አብረው መግለጫ በማውጣትም የአስቸኳይ ጊዜ አዋጁን ጥሰዋል ብለዋል። አቶ ጥሩነህ ገምታ ግን ይህንን አይቀበልም። ዶክተር መረራ ከሀገሪቱ ህጎች የትኛውንም ህግ እንዳልጣሱ ከሳሾቹም ወንጃዎቹም ሳይቀሩ ያውቃሉ ይላሉ። ይሄ ከአሸባሪ ድርጅቶች ጋር የመቆም የምለው ነገር የዶክተር መረራ ዓላማ አይደለም እሱ የተጓጓዘበት ዓላማ ቢኖር የአውሮፓ ህብረት ባደረገለት ጥሪ መሰረት በዛ ላይ በሀገሪቱ ውስጥ የሚገኙ ችግሮችን ወይም እየተከሰተ ያለውን ችግሮች ወዴት እንደሚያመሩ ጭምር ለማስረዳት እዛ የአውሮፓ ህብረት ስብሰባ ላይ የተገኘ ብቻው ነው። እኛ የምናውቀው የዓለም ህብረተሰብ የሚያውቀው እና ምናልባትም ከሳሾቹም ወይም ወንጃዎቹም የምረዱት ይሄንን ነው። አቶ ጥሩነህ ጨምሮ ዶክተር መረራ ከተያዙበት ጊዜ ጀምሮ በአስቸኳይ ጊዜ አዋጁ ምክንያት በቁጥጥር ስር ከሚውሉ ሰዎች በተለየ ሁኔታ ፍርድ ቤት መቅረባቸውን ለቪኦኤ አስረድተዋል። እሳቸው እንዳብራሩትም ብዙ ጊዜ በሀገሪቱ ተደርጎ በማይታወቅ ሁኔታ ዶክተር መረራ በተያዙ አስር ሰዓት ባልሞላ ጊዜ ውስጥ ፍርድ ቤት ቀርበዋል ይላሉ። ሐሙስ ዕለት ከሰዓት በኋላ ወደ አስር ሰዓት አካባቢ አራዳ ምድብ ችሎት እንደቀረቡ ሰምተናል። የመጀመሪያ ደረጃ ፍርድ ቤት ቀርቧል። በዛም ደግሞ በአሻባሪነት የሚጠረጠሩ ሰዎች የሚጠየቁበት የጊዜ ቀጠሮ የ28 ቀናት የጊዜ ቀጠሮ ተጠይቆባቸው እንደነበረ ሰምተናል። ፍርድ ቤቱ ይህንን የምርመራ ጊዜ ሰጥቷል ለፖሊስ አው ይህንም መሆኑን የፓርቲያችን ተወካይና ጠበቃቸው ቀርቦ እንዳረጋገጠ ገልጸውልናል። ይህን መረጃ አግኝተናል። አቶ ጥሩነህ የቤተሰብ አባላትን በመጥቀስም ዶክተር መረራ ጉዲና እስከ ትናንት ድረስ ጤንነታቸው የተሟላ እንደሆነ ማወቅ መቻላቸውንም ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ዛሬ የስድስት ካቢኔ ሹሜት ማጽደቁን የሚገልጽ ዜና ደርሶናል። ዘጋቢያችን ግርማይ ገብሩ ዝርዝሩን ይዟል። የትግራይ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ በክልሉ ርዕሰ መስተዳድር በአቶ አባይ ወልዱ ዛሬ ጠዋት የቀረበለትን ሹመት አጽድቋል። ምክር ቤቱ የስድስት የቢሮ ኃላፊዎች የክልሉ የከፍተኛ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም የክልሉ ዋና ኦዲተር ኮሚሽነርን ሹመት በሙሉ ድምፅ አጽድቋል። አቶ አባይ ወልዱ ሹመቱ በክልሉ በቅርቡ በየደረጃው በተካሄደው ጥልቅ የመታደስ ንቅናቄ መሰረት ተደርጎ የቀረበ መሆኑን ተናግረዋል። የምሁራንን ተሳትፎ ለማጎልበት ታሳቢ የተደረገ ስለመሆኑ ርዕሰ መስተዳድሩ አቶ አባይ ወልዱ በንግግራቸው ወቅት ጠቅሷል። ስድስት አዲስ የተሾሙት የቢሮ ኃላፊዎች ዶክተር ኢንጂነር ገብረ መስቀል ካሳይ የትምህርት ቢሮ ኃላፊ፣ ዶክተር አትንኩት መዝገበ የግብርናና ገጠር ልማት ቢሮ አንድ ዘርፍ ኃላፊ፣ ዶክተር ተስፋ ሚካኤል ገብረ ዮሐንስ የውሃ ሀብት ቢሮ ኃላፊ፣ ዶክተር አብርሃ ኪሮስ የሳይንስና ቴክኖሎጂ ቢሮ ኃላፊ፣ ዶክተር የትም ወርቅ ገብረ መስቀል የሴቶች ጉዳይ ቢሮ ኃላፊት፣ ዶክተር ሙልጌት ሐዱሽ የቴክኒክና ሙያ ቢሮ ኃላፊ ናቸው። በተጨማሪም ዶክተር ፋና ሐጎስ ለክልሉ ከፍተኛ ፍርድ ቤት ፕሬዚዳንት እንዲሁም አቶ አማኑኤል አሰፋ የክልሉ ከፍተኛ ፍርድ ቤት ምክትል ፕሬዚዳንት ሆነው ተሹመዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። በተያያዘም በዛሬው ዕለት የተካሄደውን የትግራይ ብሔራዊ ክልላዊ መንግስት ምክር ቤት የስድስት ካቢኔ ሹመት አስመልክቶ የአረና ትግራይ ለዲሞክራሲያዊና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለአሜሪካ ድምጽ አስተያየት ሰጥተዋል። የሰዎች መቀያየር ለትግራይ ህዝብ ችግሮች የሚሰጠው መፍትሄ አይኖርም ብለዋል። ጽዮን ግርማ ማምሻውን አነጋግራቸዋለች። በዛሬ ዕለት የትግራይ ካቢኔ የተወሰኑ ሎች ለውጥ አለ። ይህም የተማሩ ሰዎች ወደ ካቢኔ ገብተዋል። የሚዛሬ የትግራይ ክልል ካቢኔ ወይም ምክር ቤት አስታውቀዋል። እንደ ፓርቲ ይሄ ለውጥ ሳይኮሎጂካሊ የተወሰነ ጥቅም ሊኖረው ይችላል። በተማሩ ሰዎች ነን የምንመራው የሚለውን ካልተማሩ ሰዎች እና ከሽማግሌዎች የተሻለ ኃይል ያለው ለውጥን ሊያመጣ ይችላል የሚል ግምት አለው። ግን በመሰረቱ ግን የትግራይ መስተዳደር ችግር የሰዎች ብቻ አይደለም። የትግራይ መሰረታዊ ችግር ይህ አይደለም ብልሃል እና፣ ምንድን ነው ትግራይ ውስጥ ያለው መሰረታዊ ችግር? የህወሀት አሰራር የፈጠረው አብዮታዊ ዴሞክራሲ የሚለውን አይዲኦሎጂ የፈጠረው ችግር ነው በመሰረት እና አሁን በፍትህ በመልካም አስተዳደር በልማት ለውጥ ሊመጣ አልቻለም። ከፍተኛ የሆነ የስራ አጥነት አለ። እነዚህ ችግሮች መፍትሄ የሚሆነው የአሰራር ለውጥ መኖር አለበት። አሁን የፍትህ አካል ብንወስድ፣ ከውቅሮ የካድሬዎች ማሰልጠኛ ነው ሰልጥ ነው የሚመጡት የትግራይ አቃቤ ህግና ዳኞች። ስለዚህ በአብዮታዊ ዲሞክራሲያ አይዲዮሎጂ የተተበተሩ ካድሬዎች ናቸው እንጂ በህጉ በስርዓቱ ገለልተኛና ነጻ ሆነው እንዲሰሩ አይፈቅድላቸውም እና ከኢህአደግ ትዕዛዝ የፓርቲ ትዕዛዝ እየተሻገረ ለውጥ ሊያመጡ የሚችሉ አካላት የለው መምጣት ያለበት ግን ህወሀት በአሁኑ በሀያ ስድስቱ አመታት ለውጥ ማምጣት ያልቻለበት ምክንያት ምንድን ነው ብሎ የአሰራር የፖሊሲ የስትራቴጂ ለውጥ ማምጣት ያስፈልግ ነበር ግን ያው የተለመደው መንገድ አዳዲስ ሰዎች ማምጣት ብዙ ለውጥ አያመጣም ደግሞ ዋና ፖለቲካ ውሳኔ የሚሰጡት እነዛ ከኋላ ሆነው ኔትወርክ የሚያሽከረክሩት ዛልቆቹ የደረው የህወሀት አመራሮች ናቸው። ፖለቲካዊ ውሳኔ የሚሰጡት አይደለም፣ ካቢኔ የማስፈጸም ስራ ነው የሚሰጠው። ስለዚህ የማስፈጸም ተግባር ብቻ አይደለም ያሉ ችግሩ። ዛሬን የተካሄደው ይሄ ሹምሽርና ተከታትልሃል ብዬ ገምታለው እንደ አንድ የተቃዋሚ ፖለቲካ ፓርቲ ድርጅት ምንድን ነው የተሰጠው ምክንያት ለሹምሽሩ መቀየር ነው ብሎ ሹምሽሩ ምክንያት የተሰጠው የጥርቅ ተሀድሶ የሚለውን ነው በጥንት ካሉ ሰው አመራሩ በሙስና በኪራይ ሰብሳቢነት በቅነት ጉድለት የተሰበሰበ ነበርና አዳዲስ ሰዎች መምጣት አለባቸው ከሚለው ነው። እነዚህ አዳዲስ ሰዎች እነዚህ ሙስና ክራይ ተንሳቢነት እና ቅንነት ያላቸው ናቸው ተብሎ ነው የሞጡት። እንግዲህ እንደዚህ ከሆነ አንተ ከጠቀስካቸው ችግሮች ጋር ተመሳሳይነት ያላቸው ችግሮች ነው ማለት ነው የተነሳው። ለዚህ እርምጃ ሰዎች መቀየራቸውና አዲስ ካቢኔ መሾሙ የተነሱትን ችግሮች ይቀርፋል፣ ለውጥ ያመጣል ብላችሁ ታስባላችሁ በእናንተ በኩል? አዳዲስ ሰዎች በማምጣት መሰረታዊ የፖሊሲ ለውጥ የሚያስፈልገው ችግሮች መፍታት አይቻልም። ለጊዜው የተወሰነ ጊዜ መነቃቃት ሊፈጥር ይችላል ግን በመሰረቱ መሰረታዊ የሆኑ የአ ችግሮች የፖሊሲ ስህተት ነው ያለው እና ለፖሊሲ ስህተት ሰዎች ብትቀያየር ምንም ለውጥ ሊያመጣ አይችልም። ለራሳቸው ግን ለጊዜው ሊመስላቸው ይችላል ለካድሬዎቻቸው ሊጠቅማቸው ይችላል እንጂ በመሰረቱ እነዚህ ሰዎች በግላቸው የሚያመጡት ለውጥ ሊኖር አይችልም። ከፍተኛ የሆነ የመልካም አስተዳደር ችግር አለ። ፍትህ ችግር አለ። የስራ አጥነት ችግር አለ። ስለዚህ አዲስ ፖሊሲ፣ አዲስ አቅጣጫ፣ አዲስ መፍትሄ ይዘህ መምጣት እንጂ አዳዲስ ሰዎች ይዘህ መፍትሄ መሰረታዊ የሆነ ለውጥ ሊያመጣ አይችልም። አቶ አንዶም፣ እንደሚታወቀው በርካታ ተቃውሞዎች በኦሮሚያ ክልል፣ በአማራ እንደዚሁም በደቡብ ክልል የተለያዩ ቦታዎች ስፍራዎች ነበር። አሁን በትግራይ ክልል ችግሮች አሉ፣ የስራ አጥነት ችግር አለ፣ የፍትህ ችግር አለ ብለው ጠቅሰዋል። ከህዝቡ በኩል ተቃውሞዎች ሲደረጉ አልታዩም እና እናንተ እነዚህ ችግሮች አሉ የምትሉት ምንድን ናቸው? መነሻችሁ? በትግራይ በዚህ ሁለት አመት ከፍተኛ የሆነ የተቃውሞ እንቅስቃሴዎች ነበሩ፣ ያው ሽፋን ማግኘታቸው ነው ለምሳሌ የመቀለ የባጃጅ ሮች የኤምባሲ ኔቲ በትግራይ በተለያዩ አካባቢዎች በርካታ ተቃውሞች ታይተዋል። በሰፋው እንደ ኦሮሚያ እና እንደ አማራ ክልሎች ከፍተኛ የሆነ እንቅስቃሴ ባይካሄድም ህዝቡ እየተቃወሙ ነው። በራሳቸው መድረኮችም በተደጋጋሚ እየተገለጠ ነው የህብረተሰቡ ተቃውሞ እና ይሄ ከሌሎቹ ጎልተው ያልወጣው አፍረው በትግራይ የባሰ ስለሆነ ነው። ህወሀት ትግራይ እንደ የመጨረሻ ስፍራ ይወስዳታል። መጨረሻ ቦታው ይወስዳታል። ለዚህም ከፍተኛ የአፈና መዋቅር ዘርግተዋል። እንደሚታወቀው አንድ ለአምስት የሚል መዋቅር በመላው ሀገሪቱ አለ። በትግራይ ግን አንድ ለአንድ የሚባል ተጨማሪ የአፈና መስመር አለ። አንድ ለአንድ እንዴት ነው? አንድ ለአምስት አሉ። እነዛ ኤቢሲዲ ተብለው ግሬድ ይሰጣቸዋል። የተቃውሞ መንፈስ አለው የሚባለው ሰውዬ ለአንደኛው ከፍተኛ ክትትልና ቁጥጥር ይደረግታል። እና አፈና በትግራይ ነው የሚሰው የሚዲያ ሽፋን የለም። እና በዚህ በዚህ ምክንያት ነው እንጂ ህብረተሰቡ ከፍተኛ የሆነ ተቃውሞ እያካሄደ ነው። በተጨማሪም ወጣቶቹ በህገ ወጥ ነጋዴዎች ሳይቀር ተመልምለው ወደ ውጭ እየተሸጡ ነው ማለት ይቻላል። ወጣቶችን በአቋራጭ ሀብት ለመሰብሰብ ነው እየተሰደዱ ያሉት የሚል እንትን አለ። በህልሙሀት በኩል ግን ወጣቱ ከፍተኛ የሆነ የመሰደድ ሁኔታ አለው። እዚህና ከአፈናው መክበድ የመነጨ ነው። ተቃውሞም እንደዛ ሁኔታ ያልሆነው። እሺ፣ አቶ አንዶም በጣም እናመሰግናለን። እንግዲህ በቀጣይ ሰፋ ያሉ ውይይቶች ይኖሩናል ብዬ ተስፋ አደርጋለሁ። ከሰዓት አንጻር ለዛሬ በጣም አመሰግናለሁ። እኔም አመሰግናለሁ። تنفاش لا ساي فكر سما Two a dead and a half, a dead and a give me a give me a a dead a የፍቅር አዲስ ነቃ ጥበብ ምስክር ከተሰኘው አልበሟ ላይ ምስክር የተሰኘውን ዜማ ነበር ያስደመጥናችሁ። እንግዲህ ከዚህ አልበሟ ላይ በጣም የተወደደ ስራዋ ነው። what a, uh uh ቀደም ሲል መግቢያችን ላይ ወደጠቀስነው ሪፖርት ነው የምናልፈው። እንደ አውሮፓውያን አቆጣጠር ከ1988 ዓመተ ምህረት ጀምሮ በዓለም አቀፍ ደረጃ መከበር የጀመረው አመታዊው የኤች አይ ቪ ኤድስ ቀን በኢትዮጵያ ባሳለፍ ነው ሳምንት ሐሙስ እለት ተከብሮ መዋሉ ይታወሳል። በኢትዮጵያ ቫይረሱን ለመከላከል ና ለመቆጣጠር በታቀደው መሰረት የተደረገውን እንቅስቃሴ በተመለከተ ከኢትዮጵያ ብሔራዊ ኤች አይቪ ኤድስ መቆጣጠሪያ ና መከላከያ ጽሕፈት ቤት ባለሙያዎችን አነጋግረን ነበር። ለዛሬ ደግሞ የቫይረሱ ስርጭት በምን ሁኔታ ላይ እንደሚገኝ ቫይረሱን በመቆጣጠርና በመከላከል ዙሪያ ያለውን ለውጥ በተመለከተ የመቅድም ኢትዮጵያ ስራ አስኪያጅ የሆኑትን አቶ መንግስቱ ዘመነን መስታወት አራካው አነጋግራቸዋለች። መቅድም ኢትዮጵያ በመላው ኢትዮጵያ የሚገኙ ከ አስራ ሁለት ሺህ በላይ ኤች አይቪ ቫይረስ በደማቸው የተገኘባቸው አባላትን ይዞ የሚንቀሳቀስ ማህበር ነው። የማህበሩ ስራ አስኪያጅ አቶ መንግስቱ ዘመነ የኤች አይቪ ስርጭት ያለበትን ሁኔታ እንዲህ ገልጸው ልናል። በአጠቃላይ ባለፉት ሁለት ሶስት አመታት ትንሽ በኢትዮጵያ መዘናጋትና ስራዎችም የተቀናጁ ባለመሆናቸው እንደተወራለት የኤች አይቪ ስርጭት የተገደበ ሳይሆን፣ በተወሰነ መልኩ በአንዳንድ አካባቢዎች ደግሞ የማገረሸትና የስርጭት አድማሱ ትንሽ ከፍ ያለውባቸው አካባቢዎች አዲስ አበባ ጀምሮ ታይተዋል። ይህም እንግዲህ የመዘናጋትና በተጠናከር በሮ አለማስኬዱ አንዱ መለኪያው ብዬ አስባለሁ። ከጥቂት አመታት በፊት በኤች አይቪ ስርጭት ዙሪያ ላይ የሚደረገው ሀገር አቀፍ እንቅስቃሴ በመቀነሱ ምክንያት አዳዲስ በቫይረሱ የሚያዙ ሰዎች ቁጥር የተጠበቀውን ያህል አልቀነሰም በማለት አቶ መንግስቱ ዘመነ ይናገራሉ በዚችኛው አመት ትንሽ መዘናጋት እና ችግሩ እየተከሰተ መሆኑም የመረዳት ሁኔታ ይታያል። ለዚህም የተለያዩ ሰነዶች እንግዲህ ተዘጋጅተው ፕሮግራሙን የኤች አይቪስ መከላከል ፕሮግራሙን አጠናክረን መቀጠል የተነሳበት ሁኔታ እንዳለው በሚዲያዎች ሲነገሩ እንሰማለን እና አሁንም አጠናክረን እንቀጥል የሚልም መልዕክቶች ሁሉ እየተላለፉ ናቸው ያሉት። በዚህም ምክንያት አሁን ባለፉት ሁለት አመት ያላየናቸው የተለያዩ ፕሮግራሞች በአሁኑ ሰዓት በሀገሪቱ ላይ በተለያዩ ቦታዎች የተተገበሩ ነው። ይህ የሚገኙት በመቅደም ኢትዮጵያ ማህበሩ በአባልነት ከተመዘገቡት ውስጥ ሴቶች ምን ያህል ቁጥሩን ይይዛሉ ለሚለው ጥያቄ አቶ መንግስቱ ሲመልሱ መቅደም በአሁኑ ሰዓት ከስልሳ አምስት ከሰባ ፐርሰንቱ ሴቶች ናቸው። የመቅደም አባላቶች በአብዛኛው ወደ መቅደም ይመጡ እነዚህ ናቸው በብዛት የሚጋለጥ ወንዱ የራሱ የሆነ እሱም አይጋለጥም ማለት አይደለም። ወንዶ የተለያዩ አቅጣጫዎችን ይከተላል። ሴቶች ግን ሁልጊዜ ለጉዳት የሚጋሉት ስለሆ በአብዛኛው ወደ ማህበራት ተገቢ ድጋፍ ለማግኘት ወደ ማህበራት ሲጠጉ ይታያሉ። ስለዚህ የመቅደም ማህበራት ከስልሳ አምስት ከሰባ ፐርሰንቱ ሴቶች ናቸው። በዚህ ሁኔታም እድሜያቸውም ሲታይ ወጣቶች ናቸው። አሁን ደግሞ በስፋት እየታየ ያለው ከገጠር የሚመጡ ሴቶች ናቸው። ለስራ ፍለጋ ወደ የከተማው እየኮረረፉ የሚመጡ ሴቶች ወጣት ሴቶች ናቸው። በአብዛኛው በዚህ ችግር ላይ ይመጡ። የእኛ እንትን የሚያሳየው እንደዛ ነው። እድሜያቸው ከአስራ ስምንት እስከ ሀያ ሰባት ሀያ ስምንት እድሜ ክልል ያሉ ወጣት ልጆች ናቸው። በጭ ላይ የተዛመጠ በመጨረሻም ኤች አይቪን በመቆጣጠርና በመከላከል ዙሪያ የበለጠ መሰራት አለበት። በተለይም ወጣቱ ትውልድ ራሱን ከቫይረሱ መጠበቅ እንደሚገባው አቶ መንግስቱ ዘመነ መልእክታቸውን አስተላልፈዋል። በሀገራችን አሁንም በተለያዩ አካባቢዎች በተለይ ራፍ አካባቢ የሚኖሩ አካባቢዎች ላይ ስርጭቱ የከፋ እንደሆነ መረጃዎች የሚያሳዩ መንግስትም በይፋ እያወጣ የሚገኝ ሁኔታ ነው። ስለዚህ በአሁኑ ሰዓት የምንዛናጋበት አይደለም። አሁንም የኤች አይቪ መድኃኒት የለውም። ህብረተሰቡ ይህንን ተገንዝቦ ራሱን ሊከላከልና አሁንም በባህሪ ለውጡ ላይ ራሱን ማጠናከር ይጠበቅበታል ብዬ አስባለሁ። በተለይ ወጣቱ ትውልድ አሁን በጣም እየተዘናገ ይገኛል። ስለዚህ ኤች አይቪ ደግሞ እድሜን ትንሽ ለማቆየት የሚደረገው ላይ ያም በጣም አስጠቃቂ ነው። ረጅም ጊዜ መድኃኒት መውሰድ በጣም ሰልች እና በጣም ተመራጭ አይደለም። ስለዚህ ራስን ጠብቆ ከኤች አይቪ መከላከልኩት በጣም አማራጭ ነው ብዬ አስባለሁ። ስለዚህ በተለይ ለወጣቱ ይህን መልእክት ነው ማስተላልፈው። በአህጉራችን ስለ ፊደል ካስትሮ ያለው ስሜት ተመሳሳይ ነው፣ በማለት የአፍሪካው ምክትል ኮሚሽነር ኢራስተስ ሙንቻ አስተያየታቸውን ሰጥተው ነበር። እስክንድር ፍሬው ከኢትዮጵያ በኩባ ተማሪዎች የነበሩትንም ጨምሮ አነጋግሮ አንድ ዘገባ አለው። ቪቫ ፊደል አስተሰምፕሬ ኮመንዳንቴ ስሜት የተቀላቀለበት የሐዘን ድባብ ያጠላበት የፊደል ካስትሮ መታሰቢያ ስነ ስርዓት በአዲስ አበባ በ1970ዎቹ በኩባ የተማሩ ኢትዮጵያውያን ባዘጋጁትና በብዛት በተገኙበት በዚህ ስነ ስርዓት ሌሎች እንግዶችም ታድመዋል። ተቀማጭነታቸው በአዲስ አበባ የሆነ አምባሳደሮች፣ ዲፕሎማቶችና ሌሎች የህብረተሰብ ክፍሎች በስፍራው ነበሩ። የአፍሪካ ህብረትን በመወከል የተገኙት የህብረቱ ኮሚሽን ምክትል ሊቀመንበር ኢራስተስ ሙንቻ ደግሞ ሐዘን ከፊታቸው እምባካይ ናቸው ይታይ ነበር። ጠጋ በማለት ያነጋገርኳቸው የፊደል ካስትሮ ሞት በዓለም ላይ ስላስከተለው የተደበላለቀ ስሜት ነበር። አስተያየታቸውን የጀመሩት የተደበላለቀ የሚለው አገላለጽ ለአፍሪካ እንደማይሰራ በመግለጽ ነው ነው fidel castro remains a true friend that sacrificed through blood and other means to gain independence for africa and also stand shoulder to shoulder with africa to support economic development for africa በአፍሪካ ምንም አወዛጋቢ ነገር የለም። የተደበላለቀ ስሜት የታየው በሌላው የዓለም ክፍል ነው። በአፍሪካ ፊደል ካስትሮ ነጻ እንድንወጣ እውነተኛ የደም መስዋዕትነት የከፈሉና ሌላም አስተዋጽኦ ያደረጉ እውነተኛ ወዳጅ ናቸው። እንደዚሁም የአፍሪካን የኢኮኖሚ እድገት ለመደገፍ ከእኛ ጎን ለጎን የቆሙ ነው ያሉት። ኩባና ህዝቦቿ ዋነኛ የአፍሪካ ወዳጆች እንደሆኑም የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አስረድተዋል። ኩባ ብዙ የተፈጥሮ ሀብት ያላት አገር አይደለችም። ነገር ግን ካላት ከትንሹ ላይ በመቀነስ ሰታናለች። አፍሪካውያንን ለማሰልጠን የመቋቋም ሂደቱንም ለመደገፍ ከዚህ የተሻለ ወዳጅ ሊኖረን አይችልም ነው ያሉት። የኢትዮጵያን የውጭ ጉዳይ ሚኒስቴር በመወከል የተገኙት አምባሳደር ታዬ ህዝቀ ስላሴም በዚያድ ባሬ ወረራ ወቅት ኩባውያን የከፈሉትን መስዋዕትነት አንረሳውም ብለዋል። የዚህን ዘገባ ሙሉውን ከምሽቱ በሚኖረን ፕሮግራማችን ላይ እናሰማችኋለን። ስለቆረጥ ነው ይቅርታ። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያምሽን መስታወት አድራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በቴክኒክ ያቀናበረልን ማክቤላ በሮ። መልካም ምሽት።